የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ የዛሬ አርብ ጥር 24 2011 ዓ ም ምሽት ዝግጅቶችን ይዤ አብሬያችሁ የማመሸው ጽዮን ግርማ ነኝ። ወንጀለኛ የሆነ ሰው በይፋ ሲንቀሳቀስ እያየ ለፍርድ ያላቀረበ ግለሰብም ሆነ ቡድን በሕግ እንደሚጠየቅ ጠቅላይ ሚኒስትር አብይ አህመድ አስጠነቀቁ። ትንሽ የፈር የለቀቀ ነገር እንዳይኖር ሁሉም ክልሎች ወንጀለኞች ተብሎ የታሰቡትን ሰዎች ወደ ህግ ለማቅረብ ከፍተኛ ጥረት እያደረጉ ነው ጥረት እያደረጉ ነው። ይዘው የሰጡ አሉ፣ እየያዙ ያሉ አሉ፣ ጠፉብን ብሎ እየፈለጉ ያሉዋል። አሁን በዚህ ጉዳይ ላይ አንድ መገንዘብ የሚኖርብን ነገር ወንጀለኛ ያለው ሚስተር ኤክስ በይፋ ሲንቀሳቀስ እያየ ይዞ ለፍርድ ያላቀረበ ግለሰብም ይሁን ቡድን የወንጀል ተባባሪ ነው፣ በህግ ይጠየቃል ማለት ነው። ጠቅላይ ሚኒስትሩ በዛሬው ዕለት በህዝብ ተወካዮች ምክር ቤት ማብራሪያ ሰጥተዋል። ዘገባ አለን። ሁለት ጀልባዎች ተገልብጠው ሃምሳ ሁለት ስደተኞች ሞቱ። ኢትዮጵያውያኖች አሉበት ተብሏል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠር ላሉ ዓለም አቀፍ ዜናዎቻችን በድጋሚ ተመልሼ መጥቻለሁ። የአልሸባብ ቡድን በተራራማው የሰሜን ምስራቅ ሶማሊያ ግዛት በባሪ ባሉ እስላማዊ መንግስት ነን በሚሉ ተዋጊዎች ደጋፊዎች ላይ ጥቃት ማድረስ መጀመሩን ባለሙያዎች ይናገራሉ። የአልሸባብ ባለፈው ሳምንት ሁለት በእስላማዊ ነውጠኞች ቁጥጥር ስር የነበሩ ይዞታዎችን አስለቅቆ ይዟል ሲሉ የሶማሊያ የደህንነትና የሴኩሪቲ ባለስልጣናት ተናግረዋል። አልሸባብ እስላማዊ መንግስት ነኝ ከሚለው ጽንፈኛ ቡድን ነውጠኞች ያስለቀቀው አንደኛው ይዞታ ኤል ሚራል ይባላል። ዋና የግጭቶች መነሻ ሊሆን የቻለው ውሃ በአካባቢው ስላለ መሆኑም ተዘግቧል። የእስላማዊ መንግስት ነውጠኞች በአሁኑ ወቅት ወደ ተራራማው አካባቢ ቢያፈገፍጉም ውጊያው አበቃ ማለት እንዳልሆነ ባለሙያዎች ያስረዳሉ። የምስራቅ አፍሪካ ሀገሮች የፖሊሲ የወንጀልና ህገወጥ የሰዎች ዝውውር ላይ ያተኮረ ጉባኤ በአስመራ ተካሄደ። የተባበሩት መንግስታት የአሽሽና የወንጀለኞች መከላከያ ጽፈት ቤት ከኤርትራ የውጭ ጉዳይ ሚኒስትር ከኢጋድና ኢንተርፖል ጋር በትብብር የተዘጋጀ በድንበር ተሻጋሪ ወንጀሎች መካከል ዙሪያ ያተኮረ የሶስት ቀናት ኮንፈረንስ ተካሂዷል። ብርሃነ በረሀ ከአስመራ ተከታዩን ሪፖርት ልኮልናል። በአስመራ ፓላስ ሆቴል በተካሄደውና ከኤርትራ ኢትዮጵያ ሶማሊያ፣ ኬንያና ኡጋንዳ የተወከሉ ከወንጀልና ህግ ጋር በተያያዘ ስራ ላይ የተሰማሩ የተባበሩት መንግስታት የወንጀለኛና የሐሽሽ መከላከያ ጽፈት ቤት ተወካዮች፣ የኢጋድና የኢንተርፖል ተወካዮች የተሳተፉበት ጉባኤ የተባበሩት መንግስታት የድንበር ተሻጋሪ ውል ህገወጥ የሰዎች ንግድና የፍልሰተኞች ሽግግርን በሚመለከቱ ጉዳዮች ላይ ጥልቅ ውይይት አድርገዋል። በመጨረሻ ጉባኤው ህገወጥ የሰዎች ንግድና የፍልሰተኞች ሽግግርን ለመከላከል የምስራቅ አፍሪካ አገሮች ፈጣን የመረጃ ልውውጥ መስመሮችን በመዘርጋት በጋራ ትብብር ወንጀሎችን ለመቆጣጠርና ለመከላከል የሚያስችሉ እቅዶችን በማውጣት ውይይቱ ተጠናቋል። በዚህ ለመጀመሪያ ጊዜ በኤርትራ በተካሄደው የድንበር ተሻጋሪ ወንጀሎችን በመከላከል ዙሪያ የተካሄደው ጉባኤ ላይ የተባበሩት መንግስታት የሐሸሽና ወንጀለኛ መከላከያ ጽህፈት ቤት ኃላፊ ሚስተር ዮሃን ክሩጀር የኢጋድ ድንበር ተሻጋሪ ወንጀሎች ኃላፊ አቶ ጥዑማይ አረጋዊ እንዲሁም የጀርመንና የእንግሊዝ አምባሳደሮች ተገኝተዋል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ። ዩናይትድ ስቴትስ በጋና ዜጎች ላይ የቪዛ እገዳ መጣሏን ትላንት አስታወቀች። እርምጃው የዩናይትድ ስቴትስን ለመጎብኘት የሚፈልጉ የዚያች የምዕራብ አፍሪካ የቱን ሀገር ዜጎች ጉዳይ ይበልጥ አስቸጋሪ ያደርገዋል ተብሏል። የትራምፕ አስተዳደር እገዳውን ያጸናው ጋና ከዩናይትድ ስቴትስ እንዲወጡ የታዘዙ ዜጎቿን ወደ ሀገራቸው መመለስ አልቻለችም ሲል በመክሰስ ነው። በመጨረሻም ዩናይትድ ስቴትስ ከአስር ዓመታት በኋላ ከቆየው ሁሉንም አይነት የኒውክሌር ጦር መሳሪያ ግንባታ ከሚያግደው ዓለም አቀፍ ስምምነት መውጣቷን ዛሬ አስታውቃለች። እርምጃው በአንዳንድ ተንታኞች ዘንድ አዲስ የጦር መሳሪያ ግንባታ እሽቅድድም ይጭራል የሚል ስጋትን አሳድሯል። አድማጮች ለሰዓቱ የያዝ ናቸው አጠር ያሉ የምሽቱ ዓለም አቀፍ ዜናዎቻችን እነዚህ ነበሩ። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ እንሻገር። ጋቢና ቪኦኤ ሌትስ የምትከታተሉት ከአሜሪካ ድምፅ የሚተላለፈውን የጋቢና ቪኦኤ ዝግጅታችንን ነው። ወደ ቀዳሚው ዘገባችን እናልፋለን። ወንጀለኛ የሆነ ሰው በይፋ ሲንቀሳቀስ እያየ ለፍርድ ያላቀረበ ግለሰብም ሆነ ቡድን በሕግ እንደሚጠየቅ ጠቅላይ ሚኒስትር አብይ አህመድ አስጠነቀቁ። ኢትዮጵያ ውስጥ ገሎም ሆነ ሰርቆ ለዘላለም መኖር አይቻልም ሲሉ ተናግረዋል። ወንጀለኞችን ይዘው የሰጡ ክልሎች የመኖራቸውን ያህል ጠፋብን ብለው እየፈለጉ ያሉ እንዳሉም ገልጸዋል። ትጥቅ ሳይፈቱ የሚንቀሳቀሱ የፖለቲካ ኃይሎችን በተመለከተም በኢትዮጵያ ሰላም፣ አንድነትና ዴሞክራሲ ጉዳይ አንደራደርም በማለት አሳስበዋል። ጠቅላይ ሚኒስትሩ ከፓርላማ አባላት ለተነሱ ጥያቄዎች የሰጡትን ምላሽ የተከታተለው እስክንድር ፍሬው ተከታዩን ዘገባ አድርሶናል። በርካታ ወቅታዊ ጉዳዮች አነጋጋሪ እየሆኑ በቀጠሉበት ሰዓት ነው ጠቅላይ ሚኒስትር አብይ አህመድ በፓርላማው ተገኝተው ማብራሪያ የሰጡት። በሙስናና በከፍተኛ የሰብዓዊ መብት ጥሰት የተጠረጠሩ ግለሰቦች ጉዳይ ደግሞ ከተነሱት ወቅታዊ ጉዳዮች መካከል ይጠቀሳል። በፌዴራል መንግስቱ እየተካሄደ ያለው ተጠርጣሪዎችን በቁጥጥር ስር የመዋል እንቅስቃሴ በታሰበው መንገድ አለመሄዱን ተጨባጭ የሆኑ ማሳያዎች ያረጋግጣሉ። የቀድሞው የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ጌታቸው አሰፋ ለምሳሌ የእስር ማዘዣ ከወጣባቸው ሳምንታት ተቆጥረዋል። ተጠርጣሪው በትግራይ ክልል እንደሚገኙ ያመለከተው የፌዴራል ጠቅላይ አቃቤ ሕግ ግን እስካሁን በቁጥጥር ስር አለመዋላቸውን እየገለጸ ይገኛል። ከትግራይ ክልል ጋር እየተነጋገርን ነው ከማለት በስተቀርም ሂደቱ ምን ላይ እንደሚገኝ አላስታወቀም። ከአቶ ጌታቸው በተጨማሪ ከዚያ ክልል ለመያዝ የሚያስባቸው ሌሎች ተጠርጣሪዎች ስለመኖራቸውም ከፓርላማው አባላት አንዷ ወይዘሮ ሳራ አቢ ያቀረቡት ጥያቄ ታዲያ እንደዚህ አይነት ሁኔታዎችን መነሻ ያደረገ ነበር። የሰብአዊ መብት ጥሰትና በተደራጀ ዘርፋ የተጠረጠሩ ግለሰቦችን ከተደበቁበት መያዝ መንግስት ለምን አልቻለም? በፌዴራል መንግስት የተጠረጠሩ ወንጀለኞችን ክልሎች አንሰጥም የማለት ህገ መንግስታዊ መብታቸው ምን ድረስ ነው? ጠቅላይ ሚኒስትር አብይ አህመድ የሰጡት ምላሽ ከተጠርጣሪዎቹ በተጨማሪ ሊደብቋቸው ለሚችሉ ወገኖችም መልእክት ያስተላለፈ ነበር። ከክልሎች ጋር የሚያያዘው ግን ትንሽ ፈር የለቀቀ ነገር እንዳይኖር ሁሉም ክልሎች ወንጀለኞች ተብሎ የታሰቡትን ሰዎች ወደ ህግ ለማቅረብ ከፍተኛ ጥረት እያደረጉ ነው ጥረት እያደረጉ ነው። ይዘው የሰጡ አሉ፣ እየያዙ ያሉ አሉ፣ ጠፉብን ብለው እየፈለጉ ያሉ አሉ። አሁን በዚህ ጉዳይ ላይ አንድ መገንዘብ የሚኖርብን ነገር ወንጀለኛ ያለው ሚስተር ኤክስ በይፋ ሲንቀሳቀስ እያየ ይዞ ለፍርድ ያላቀረበ ግለሰብም ይሁን ቡድን የወንጀል ተባባይ ነው፣ በህግ ይጠየቃል ማለት ነው። ነገር ግን ሰውየውም በግልጽ አላገኘውም ካለ አልፎ ፈልጎ ማግኘት የሚችል ኃይል መፈለግ ነው ያለበት እንጂ በድፍኑ አልተባበራችሁም የሚል መልስ ጥሩ አይሆንም ጠቃሚም አይሆንም። የእኔ እምነት ኢትዮጵያ ውስጥ ሰርቆም ገሎም ለዘላለም መኖር አይቻልም። ፍርድ አለ። በግራም በቀኝም ፍርድ አለ። ያየን ነው ሁላችንም መማር አለብን። ከዚህ ዋናው ነገር አለመግደል፣ አለመቅጠፍ ነው። ከቀጠፍክ የትም ቦታ ላይ በሆነ መንገድ መጠየቅ አይቀርም ብሎ ማሰብ አስፈላጊ ይሆናል። ሁሉም ሰው ከህግ በታች ነው። ይህም ሆኖ በከፍተኛ የሰብዓዊ መብት ጥሰትም ሆነ በዘረፋ ወንጀል ተጠርጥረው ያልተያዙ ግለሰቦችም እንደታሰሩ እንደሚቆጠር ነው ጠቅላይ ሚኒስትሩ የፓርላማ አባላትን ፈገግ ባሰኝ አገላለጽ ያስረዱት። በመጀመሪያ የተከበረው ምክር ቤት እንዲገነዘብ እንፈልገው ኢትዮጵያ ውስጥ ወንጀል ሰርቶ ወንጀል በመስራቱም በመንግስት ዲክሌር ተደርጎ ያልታሰረ ሰው የለም። ያልታሰረ ሰው የለም። ልዩነቱ መንግስት ባዘጋጀው እስር ቤት ውስጥ መንግስት እየጠበቀው፣ መንግስት እየቀለበው መታሰር እና እራሱን ማሰር ካልሆነ በስተቀረ አልታሰረም የሚል እሳቤ በግሌ የለኝም። ምክንያቱም ሰው የማይታሰረው በሕሊናው እና የማይታሰረው ደግሞ ፊዚካሊ በመንቀሳቀስ ነው። ሰው ገለ ወንጀል ሰርተህ ሕሊና ነፃ አሁን መተኛት አትችልም። ያው የታወቀ ነገር ነው። በነፃ መንቀሳቀስ አትችልም። አንድ ቦታ ራስን አቅ በመኖር ወዶ ታሳሪ መሆን እንጂ ያልታሰረ መሆን አይደለም። በእኔ እምነት ሁሉም ታስሯል። በሰላማዊ መንገድ ለመታገል ወደ አገር ውስጥ ከገቡ በኋላ ነፍጥ አነሱ ያሏቸውን ኃይሎችን አስጠንቅቀዋል ጠቅላይ ሚኒስትሩ እናም በሁለቱም መንገድ መጫወት የሚፈልጉ ላሏቸው ለእነዚህ ኃይሎችና ከችግር ማትረፍ የሚፈልጉ ላሏቸው ሌሎች ወገኖች ማሳሰቢያ ነበራቸው እሳቸው እንዳሉት ከሁሉም ፓርቲዎች ጋር የተደረገው የሰላም ንግግር መነሻ የኢትዮጵያ ሰላም ዴሞክራሲ አንድነትና ብልጽግና ነው ከዚህ ተቃራኒ በሆኑ ጉዳዮች ላይ ግን መንግስታቸው ጠንካራ አቋም እንደሚያራምድ ነው ያብራሩት ህግን ተንተርሰን የማያዳግም እርምጃ እንወስዳለን። ያን ለመውሰድ ነው ይህ ምክር ቤት አብሶሉት ኃይል የመጠቀም ስልጣን ለመንግስት የሰጠው። ለመንግስት ኃይል የመጠቀም ስልጣን የተሰጠው ምን ምን ሁኔታ ሲያጋጥም እንደሆነ በህገ መንግስት ተቀምጧል። እነዚያ ጉዳዮች ሲያጋጥሙ ከማንም ጋር ድርድር አይደረግም። ይሄ በግልጽ መታወቅ አለብን። ምን ማለት ነው? ልክ ለሰላም ኑ በሰላማዊ መንገድ እንታገል ያ እንዳታደርጉ የሚከለክላችሁን አዋጆች፣ አሰራሮች፣ ባህሪዎች፣ ዝንባሌዎች በእኛ በኩል እናስተካክላለን ብለን እንደጠራ ነው ሁሉ የኢትዮጵያን አንድነት የሚገዳደር ጉዳይ የሚሰራ ማንኛውም ኃይል በቀጥታ ጦርነት አውጆብናል ማለት ነው። መንግስት ራሱ የመከላከል እርምጃ ይወስዳል። በዚህ ጉዳይ ድርድር እንደሚኖር የሚያስብ ኃይል ካለ ደጋግሞ ማሰብ ይኖርበታል። በኢትዮጵያ ሰላም፣ በኢትዮጵያ ዴሞክራሲ፣ በኢትዮጵያ አንድነት ጉዳይ የዚህችን ሀገር ነፃነትና ሉዓላዊነት ለመጠበቅ ለሚደረግ ፍልሚያ ጠቅላይ ሚኒስትር መሆን አያስፈልግም። የፓርላማ አባል መሆን አያስፈልግም። ከዚህም ውጭ ቢሆን በእነዚህ መሠረታዊ ጉዳዮች ለሚገጥመንን ቻሌንጅ በህይወት መስዋዕትነት መፋለምና የሀገር አንድነት፣ የሀገር ሰላም፣ የሀገር ዴሞክራሲ ማረጋገጥ የሁላችን ኃላፊነት የሆነ። በዚህ ጉዳይ የሚደረግ ምንም አይነት ሆደ ሰፊነት እንደማይኖር ፓርቲዎች በደንብ መገንዘብ ይኖርባቸዋል፣ ግለሰቦች መገንዘብ ይኖርባቸዋል፣ ቡድኖች መገንዘብ ይኖርባቸዋል። ጠቅላይ ሚኒስትር ሆነው ቃለ መሐላ በፈጸሙ ልክ በአስረኛ ወራቸው ዛሬ በፓርላማ የተገኙት ጠቅላይ ሚኒስትር አብይ አህመድ በሌሎች ወቅታዊ ጉዳዮች ላይ ለተነሱ ጥያቄዎች ምላሽ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ከጂጂጋ ወደ ሀረርና አዲስ አበባ የሚወስደው መንገድ ባቢሌ ላይ ተዘጋ። መንገዱን የዘጉት በኦሮሞና ሶማሌ ግጭት ተፈናቅለው የነበሩ ኦሮሞዎች መንግስት ትኩረት እንዲሰጣቸው ለመጠየቅ ነው ተብሏል። የምስራቅ ሀረርጌ ዞን ከምስራቅ እዝ ጋር በመተባበር መፍትሄ ላይ ለመድረስ ጥረት እያደረግኩ ነው ብሏል። አዲስ ቸኮል ዝርዝር አለው። ትላንትና ዘጠኝ ሰዓት ገደማ ከጅጅጋ ተነስተው ወደ አዲስ አበባ ለሰርግ ሲጓዙ የነበሩ አቶ አንተነህ የተባሉ ተጓዥ የደረሰባቸውን እንዲህ ይገልጻሉ። እኛ ከመምጣታችን በፊት መኪናዎች እያለፉ ነበረ። እንደ ቆጠርኩት ሰባተኛው መኪና ነው ምናምን ነው የኛ መኪና ማለት። ቀረብ ብለህ ስንጠይቀው በቃ እንደደረስኩ ነው ድንጋይ የዘጉት አለ ከዛ በኋላ በቃ ምንም መኪና መሄድ አይችልም። ከዛም ሊመጣ መኪና የለም። ከስምንት ሰዓት ተኩል ዘጠኝ ሰዓት ጀምሮ በቃ መንገዱ እንደተዘጋ ነው እስካሁን ድረስ ማለት ነው። ትናንትና ዘጠኝ ሰዓት ጀምሮ ዝግ ነው መንገዱ። አሁን ምግብ እና መኝታ እንዴት እያደረጋችሁ ነው? ሰው ባለው ኪሽ ውስጥ ባለው አየር ነው እየተንቀሳቀሰ ያለው ያንን ማድረግ የማይችሉም ደግሞ እዛ ወቅት መኪናቸው አካባቢ ብርድ ልብስ የያዘን ብርድ ልብሱን ያወጣል፣ ሰሌን ያዘን ሰሌን እያነጠፈ ምናምን እንደዛ ነው እየጠቀመ ያለን እስካሁን ድረስ። ወዴት ልትሄዱ ነበር እናንተ? እኛ ወደ አዲስ አበባ ተጓዦች ነበር። እንደ አጋጣሚ ደግሞ ማታ የሚወጣ መኪና ነበር፣ የቤተሰብ መኪና። ለሰርግ ነበር የምንሄደው ወደ አዲስ አበባ። እሑድ ሰርግ አለብን እና ለዛም ሰርግ እንግዲያው መድረስ አንችልም በዚህ ሁኔታ የሚቀጥል ከሆነ እና ደግሞ በጣም ብዙ ተማሪዎችም አሉ፣ ወደ ቤተሰብ ጋር የሚሄዱ ነጋዴዎች አሉ ህጻናቶች፣ አዛውንቶች አሉ። ስንት ይሆናል መኪና እዛ ላይ? በጣም ረጅም ሰልፍ ነው ያለው የመኪናው ሰልፍ። ከሶስት ወር በፊት በአቢሊ አካባቢ በኦሮሞ ና ሶማሌ ብሔሮች መካከል በተፈጠረ ግጭት ከሁለቱም ወገን በርካቶች መፈናቀላቸው የሚታወስ ነው። ሆኖም በኦሮሚያ በኩል ያሉ ተፈናቃዮች የአቶ ለማ መገርስ አስተዳደር ችላ ብሎናል፣ ወደ ቀድሞ ቀያችን እንመለስ የሚል ጥያቄ እንዳላቸው ነው የምስራቅ አረርጌ ዞን ፖሊስ መምሪያ ኃላፊ ኮማንደር አወል ሱልጣን ለቪኦኤ የተናገሩት። ቅሬታቸው እንዲሰማላቸው መንገድ መዝጋት እንዳማራጭ ከወሰዱት ተፈናቃዮች ጋር እየተነጋገር ነው ብለዋል ኮማንደሩ። ባቢሌ ከስድስት ቀበሌ ላይ ወደ አስር ሺ ሁለት መቶ ሰባ አባወራ ተፈናቅሏል። ይሄ የተፈናቀለው ህዝብ እዛው ባቢሌ ከተማ ውስጥ ይኖር ነበር። እስካሁን ድረስ መፍትሄ መንግስት እንዲሰጠው ብዙን ጊዜ ተመላልሶ ጠይቆ ነበረ። ያ መፍትሄ አልተደረገለትም። ቢስ ብለው መፈናቀል ብቻ ሳይሆን እዛ ያለው ቤት እና ንብረታቸው ሁሉ ወድሟል። ከዚህ የተነሳ መከላከያ ነበር እዚህ፣ እዛም በድንበር ላይ ነበር መከላከያ። እልባት አልሰጠንም፣ ህግም ማስከበር አልቻለም። ከቀያችን ተፈናቅለን ደግሞ እዚህ ውጪን ያለ ነው። ስለዚህ መንግስት እልባት ይስጠን ከማለት የተነሳ ነው ትናንት ማታ አስፋልት መንገዱን የዘጉት። አሁንም ከሽማግሌዎች ጋር ያንን ውይይት ላይ ነው። የተለያዩ በአስቸኳይ ወደ ቀያቸው እንዲመለሱ አንደኝ መከላከያ ኃላፊነቱን እንደወሰደው መወጣት አለበት። ይሄ ግዴታ ነው። የህዝብ ተቃውሞ ትክክል ነው፣ አግባብነት አለው። ስለዚህ አሁን እኛ ወደ ቀያችን መልሱን ነው ሸራ ውስጥ የሚንቀመጣለን መልሱን ነው። መከላከያ ወደዛ ወደ ድንበሩ ጠጋ ብለው የህዝቡ ወደ ቀው እንድመለሱ ሽማግሎች ጋር እየተስማማ ነው። ይሄንን ቃል ከገባችሁልን መንገዱን ከፍታለን ባዮች ናቸው ህዝቦቹ። በምስራቅ ኢትዮጵያ መንገዶችን በመዝጋት መንግስት ላይ ጫና የመፍጠር አካሄድ እየተደጋገመ ነው እያገባደድን ባለነው የጥር ወር በአፋር ክልል በሶማሌ ክልል እና አሁን ደግሞ በኦሮሚያ ክልል መንገዶች ተዘግተዋል ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ ከጅቡቲ ተነስተው ወደ የመን ለመሻገር መንገድ የጀመሩ ሁለት ጀልባዎች ተገልብጠው እስካሁን 52 ሰው መሞቱ ተረጋግጧል ዘገባለን ስደተኞችንና ፍልሰተኞችን ያሳፈሩ ሁለት ጀልባዎች ማክሰኞ ዕለት ከጅቡቲ ተነስተው ወደ የመን ለማቋረጥ እየተጓዙ እንደነበረ እየወጡ ያሉ መረጃዎች ያሳያሉ። ነገር ግን ያሰቡበት ሳይደርሱ ጀልባዎቹ በመገልበጣቸው እስካሁን የ52 ሰው አስክሬን መገኘቱን ዓለም አቀፉ የስደተኞች ድርጅት አይኦኤም ይፋ ያደረገው መረጃ አረጋግጧል። የአሜሪካ ድምጽ ዘጋቢ ማይክል ብራውን ያጠናቀረው ዘገባ እንደሚያሳየው ደግሞ ከዚህ አደጋ በሕይወት ተርፎ የተገኙት 16 ሰዎች ብቻ ሲሆኑ በአስሮች የሚቆጠሩ ደብዛቸው እስካሁን አልተገኘም። ሁለቱ ጀልባዎች ላይ ወደ የመን ለማቋረጥ ተሳፍረው የነበሩት ሰዎች 130 ይደርሱ እንደነበረ ዓለም አቀፉ የፍልሰት ድርጅት አይኦኤም የተረፉትን ፍልሰተኞች የሰጡት ቃል ጠቅሶ አመልክቷል። ጀልባዎቹ የተገለበጡት ከጅቡቲ አራት መቶ ኪሎ ሜትር ርቀት ላይ በምትገኘው ኦቦክ የተሰኘች ቦታ አቅራቢያ ላይ በመሆኑ ከአደጋው የተረፉት በዚች ኦቦክ ከተማ በሚገኘው የአይኦኤም መጠለያ ጣቢያ ውስጥ እንደሚገኙ ታውቋል። በጀልባዎች ላይ ቁጥራቸው እስካሁን ያልተጣራ ኢትዮጵያውያን መኖራቸው በመረጋገጡ ጅቡቲ የሚገኘው የኢትዮጵያ ኤምባሲ የልዑካን ቡድን ወደ ስፍራው መላኩን ለማረጋገጥ ችለናል። አስክሬናቸው የተገኘው ተሰዳጆች ቀብራቸው እዛው መፈጸሙን ማንነታቸውን የመለየት ስራም እየተሰራ መሆኑን ከስፍራው መረጃ አግኝተናል። አሳሾቹ ደብዛቸው እስካሁን ያልተገኘውን ስደተኞች ለማግኘት እስከ ማምሻው ድረስ ፍለጋ ላይ መሆናቸውን፣ የኢትዮጵያውያኑ የልዑካን ቡድንም እዛው በስፍራው እንደሚገኙ ያገኘነው መረጃ ይጠቁማል። በስፍራው ከሚገኙት የኢትዮጵያ ኤምባሲ ሰራተኞች መረጃ ለማግኘት ጥረት አድርገን ኢትዮጵያውያኑ ከየት እንደተነሱ፣ የሞቱት ምን ያህል እንደሆኑ፣ የተረፉት ም? ተመለከተ ገና ከጅቡቲ መንግስትና ፖሊስ ጋር ተቀናጅተው በመስራት ላይ መሆናቸውን ገልጸው ዝርዝሩን በውጭ ጉዳይ መስሪያ ቤት በኩል እንድናገኝ ጥቆማ ሰጥተውናል። ከተረፉት መካከል አንዱ ሊድ መሐመድ ባዳል እንደሚለው አንዱ አሸጋጋሪ ሰው ያገኘው ከታጁራ ተነስቶ በእግሩ ኦቦክ የሚባለው ቦታ ከደረሰ በኋላ ነው ላይ ኦቦክ ከዚያም አሸጋጋሪው ከሌሎች ፍልሰተኞች ጋር ቀላቅሎ ወደ ባህሩ ዳርቻ እንደወሰዳቸውና ጀልባይቱ ላይ እንደተሳፈሩ ተናግሯል። እርሱ በወጣባት አንዲት ጀልባ ላይ ብቻ ሰማንያ አምስት ሰው እንደነበርም ገልጿል። በባህሩ ላይ ለጥቂት ደቂቃዎች ከተጓዙ በኋላ የጀልባይቱ ሞተር መበላሸቱንና ይቀዝፋት የነበረው ሰው ዘሎ መውጣቱን ከዚያም ጀልባይቱ መገልበጧን ይታርካል። ሙሐመድ በወቅቱ በነበሩት ከባድ ንፋስና ዘናም ምክንያት ያለ ልክ ተጨናንቀው የነበሩት ጀልባዎች መገልበጣቸውን ደግሞ አይኦኤም የተረፉት ፍልሰተኞች የሰጡትን ቃል ጠቅሶ ጠቁሟል። በከበርቲዎቹ የአረቢያ ልሳነ ምድር ሀገሮች ስራና የተሻለ ህይወት ፍለጋ በሁከትና በችግር ስትታመስ ከኖረችው ምስራቅ አፍሪካ አካባቢ በየአመቱ በሺዎች የሚቆጠሩ ፍልሰተኞች በአብኤል ወደ ምን የተሻገሩ ጦር ወደሚያምሳት የመን የሚገቡ ሲሆን ከመካከላቸው የሚበዙት ኢትዮጵያውያን ወጣቶች መሆናቸውን የዓለም አቀፎቹን ተቋማት አሀዝ በዋቢ የሚቆጥሩ ዘገባዎች ይናገራሉ። ይህ አሳዛኝ አጋጣሚ ብለዋል የአይኦኤም የጅቡቲ ቢሮ ኃላፊ ላሊኒ ቪራሳሚ ለአጃንስ ፍራንስ ፕሬስ በሰጡት ቃል እነዚያ ሚስኪን ፍልሰተኞች የተሻለ ህይወት ፍለጋ እየተነሱ የሚዘፈቁበት አደጋ ነውም ብለዋል። በሌላ በኩል የአሜሪካ ድምጽ በቅርብ ጊዜ ባጠናቀረው ዘገባ በጦርነት እየታመሰች ያለችው የመን ውስጥ እጅግ በከፋ ችግር ላይ እንደሚገኙ የገለጹ ኢትዮጵያውያን ስደተኞችና ፍልሰተኞች ወደ ሀገራቸው ለመመለስ ከተባበሩት መንግስታት የስደተኞች ጉዳዮች ከፍተኛ ኮሚሽነር ዩኤንኤችሲአር ፍቃድ አለማግኘታቸውን በማማረር ተናግረው ነበር። በወቅቱ በኢትዮጵያ የለ አቀፍ የፍልሰተኞች ድርጅት አይኦኤም የህዝብ ግንኙነት ኃላፊ አቶ አለማየሁ ሰይፈ ስላሴ ስለ ጉዳዩ ጠይቀናቸው ነበር። ኢትዮጵያውያኑ ከየመን ወደ ኢትዮጵያ ለመመለስ የሚጠይቁትን ያህል ከኢትዮጵያ ወደ የመን ለመሄድም ጉዞ የጀመሩ ብዙ እንዳሉ ገልጸውልን ነበር። መሄዱ ሚቆም ነገር አይደለም። እንደውም በጣም በሚያሳዝን ሁኔታ ከፍተኛ የሆነ ደላላዎች ውስዋስ እና ድንገና ብዙ ሰዎች ወደዛ እንዲሄዱ እንደውም ይንቀሰቀሳሉ። የሚያሳዝነው ጦርነትም ሲከሰት አሁን ቦርደሩ ላይ ክትትል የለም። ስለዚህ ነጻ ነው ብሎ ደላሎቹም ያንን እንደመጠቀሚያ ያደርጉታል። አድማጮች በዚህ አሁን በተፈጠረው አደጋ የሞቱትና የተረፉት ኢትዮጵያውያን ቁጥር ምን ያህል እንደሆነና ተጨማሪ መረጃን ለማግኘት ወደ ውጭ ጉዳይ ሚኒስቴር መስሪያ ቤት ቃል አቀባይ አቶ ነቢያት ጌታቸውን በእጅ ስልካቸው ላይ ለማግኘት ጥረት አድርገን ነበር። ስልካቸው ስለማይሰራ ልናገኛቸው አልቻልንም። እንዳገኘናቸው ተጨማሪ መረጃዎችን ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። መጪው ምርጫ የኢትዮጵያ ዲሞክራሲያዊ ጉዞ መፈተኛ ነው ተባለ። ለለውጥ መናገር ለውጥን መጀመር መለወጥ አይደለም ሲሉ በኢትዮጵያ የአውሮፓ ህብረት አምባሳደር አስገነዘቡ። የሰብአዊ መብቶች አያያዝ በየትም ስፍራና ጊዜም ቢሆን ህብረቱ ለሚያደርጋቸው ግንኙነቶች መሰረት እንደሆነም አስታወቁ። መጪው ሀገር አቀፍ ምርጫ የኢትዮጵያ ዴሞክራሲያዊ ጉዞ መፈተኛ እንደሚሆንም ህብረቱ ገልጿል። መለስካቸው አመሀ ዝርዝራለሁ። በኢትዮጵያ የአውሮፓ ህብረት አምባሳደር ዮሐን ቦርግስታም ለቪኦኤ በሰጡት ቃለ ምልልስ በኢትዮጵያ ዴሞክራሲያዊ ሂደትና በተለይም በሰብአዊ መብቶች አያያዝ የሚታዩ ለውጦች አስገራሚ መሆናቸውን ገለጹ። በሰው ልጆች መብቶች አያያዝ ላይ በሀገሪቱ ስለሚታየው ሁኔታ በሰፊው አብራርተዋል አምባሳደር ዮሐን ቦርግስታም። ዛሬ በኢትዮጵያ ውስጥ እየተከናወኑ በሚገኙት ለውጦች ሁላችንም አዎንታዊ መደነቅና መደመም አድሮብናል ይላሉ። በተለይም ጠቅላይ ሚኒስትር አብይ አህመድ ባለፈው ዓመት ሀገሪቱን በጠቅላይ ሚኒስትርነት ለመምራት ቃለ መሐላ ከፈጸሙ በኋላ በሺዎች የሚቆጠሩ የፖለቲካ እስረኞች መፈታታቸውን፣ በስደት ይገኙ የነበሩ የፖለቲካ ድርጅቶች በይፋ ወደ ሀገራቸው ተመልሰው ሥራቸውን እንዲሰሩ መደረጉን በግልጽ ይታያል ያሉትን የፖለቲካ ምህዳሩን መስፋት በማስታወስ የተጀመረውን ለውጥ አድንቀዋል። አምባሳደሩ አክለው የዚህ ሂደት ዋና ቁም ነገር የተወሰኑትን እርምጃዎች ዘላቂነትና ለውጡ ወደማይቀለበስበት ደረጃ መድረሱን ማረጋገጥ መሆኑን አስምረውበታል። ይህ ረዥም ጊዜን የሚወስድና የሩቅ ግብ ጭምር እንደሆነ አስገንዝበዋል። በዚህ በኢትዮጵያም ይሁን በአውሮፓ ስለ ለውጦች መናገርና ለውጦችን መጀመር ለውጥ ማስቀጠል ማለት አይደለም። እለወጣለሁ ማለት ለውጥ ነው ማለት አይደለም ማለቴ ነው። እናም ለእኔ በሺዎች የሚቆጠሩ የፖለቲካ እስረኞችን እንደ መፍታት ያሉት እጅግ አስፈላጊ እርምጃዎች በራሳቸው ለውጦች አይደሉም ወይም ለውጥ ማለት ይህ አይደለም ነው ምለው። በኢትዮጵያ ወደፊት በፖለቲካ ምክንያት ሰዎች እንዳይታሰሩ ማረጋገጥ ነው እውነተኛው ለውጥ። ስለሆነም አሁን የቀረው ዶክተር አብይ የወሰዷቸውን አንዳንድ ጠንካራ እርምጃዎች ተቋማዊ ማድረግ ነው። በኢትዮጵያ የሰብአዊ መብቶች አያያዝን ለማሻሻል በሚደረገው ትግል የህብረቱን እገዛ በተመለከተም አምባሳደሩ ሰፋ ያለ ማብራሪያ ሰጥተዋል። በእሳቸው አባባል ቤትም ቢሆን የሰብአዊ መብቶችን በተሟላ መንገድ ለማስከበርና ለመንከባከብ ቀላልና በአጭር ጊዜ የሚሳካ አይደለም። ከዚህም በላይ በኢትዮጵያ ውስጥ በመብቶች አያያዝ የሚደረግን ለውጥ ኅብረቱ በባለቤትነት ሊቀሰቅስ ወይንም ወሳኙን ሚና ሊጫወት እንደማይችልም አስገንዝበዋል። የማታ ማታ ለውጡን የሚያመጣው የኢትዮጵያ ሕዝብ ብቻ ነው ብለዋል። እገዛ በማድረግ ግን የሰብአዊ መብቶች አያያዝ የግንኙነታችን ሁሉ መሰረት ነው ብለዋል። ለእኛ የሰብአዊ መብቶች ጉዳይ መሰረታዊ ነገር ነው። ሲጀመርም ለአውሮፓ ህብረት ህልውናም መሰረቱ ነው። የህብረቱ መሰረት ምክንያትም ይኸው ነው። ስለሆነም የሰብአዊ መብቶች ጉዳይ ለአውሮፓ የትብብራችን መጀመሪያ ነው። የቀረውን ዓለም የምናይበት መነጽርና ከቀረው ዓለም ጋር የምናብርበት መነሻችንም የሰው ልጆች መብቶች አያያዝ ነው። ከአንድ ዓመት ተኩል ያህል በኋላ በኢትዮጵያ ይካሄዳል ተብሎ ለሚጠበቀው አገር አቀፍ ምርጫ የአውሮፓ ህብረት የሚሰጠው ስፍራ ከፍተኛ እንደሆነም አምባሳደር ዮሐን በርጉስታም አስምረውበታል። አለጥርጥር የሚመጣው ምርጫ ነፃ ፍትሐዊና ዓለም አቀፍ የነፃ ምርጫ መመዘኛዎችን ያሟላ እንዲሆን ህብረቱ የበኩሉን እንደሚወጣም አረጋግጠዋል። ይሄ የአውሮፓ ህብረት በርከት ያለ ሙዓለ ንዋይ የሚያፈሱበት ቁም ነገር ነው። ወደ 50 ሚሊዮን ዩሮ የሚሆን ገንዘብ ለሚቀጥለው የኢትዮጵያ አገራዊ ምርጫ ሂደት መድቧል። እንደገናም ከሌሎች ባለድርሻዎች ጋር በቅርበት በመተባበር በተለይም ከኢትዮጵያ ብሔራዊ ምርጫ ቦርድ ጋር አብረን ለመስራት ወስነናል። ታዲያ ይህ ምርጫ በሂደት ላይ ባለው ወይም ላለው የኢትዮጵያ ዲሞክራሲ መፈተኛ መፈተኛ የሚሆን ይመስላል። በእርግጥ ጠቅላይ ሚኒስትሩ መጪውን ምርጫ ለማካሄድ ያለውን ቁርጠኛነት በሚመለከት በተደጋጋሚ በሚያደርጓቸው ንግግሮች ተበረታትቻለሁ። ይሁንና አሁን ለኢትዮጵያ ሕዝብ የሚገባ እውነተኛ የምርጫ ውጤት ይገኝ ዘንድ ተባብረን መስራት አለብን። የአሜሪካ ድምፅ ሬዲዮ ለአምባሳደሩ ከሰነዘራቸው ጥያቄዎች መካከል በኢትዮጵያ የሲቪክ ማህበረሰብ ድርጅቶች ኅብረቱ ሊያደርግላቸው የሚያስበውንና የድርጅቶቹ የትኩረት አቅጣጫ ምን እንዲሆን እንደሚፈልግ የተመለከተ ነበረ። የድርጅቶቹን የሥራ ትኩረት በመወሰን ረገድ የአውሮፓ ኅብረት በምንም መልኩ እጁን እንደማያስገባ አምባሳደር በወርግስታም በአጽንኦት ነበር ያስገነዘቡት። ለእኛ ዋናውና ትልቁ ቁም ነገር ሰብአዊ መብቶች ሁሉ ዓለማዊ እሴቶች ናቸው የሚለውን አመለካከታችንን ከሚጋሩ ድርጅቶች ጋር አብሮ መስራት ነው ብለዋል። አክለው ግን ዛሬ በኢትዮጵያ ያለው የሰብአዊ መብቶች አያያዝ ከዛሬ ሁለትና ሦስት ዓመታት በፊት ከነበረው እንደሚለይ ተናግረዋል። ስለሆነም በሰብአዊ መብቶች ላይ አተኩረው የሚሰሩ ድርጅቶች ስልታቸውንና ግባቸውን ከአዲሱ ሁኔታ ጋር እንዲስማማ ማድረግ እንደሚኖርባቸው አስገንዝበዋል። ሽን ሳም ም አንዳንድ ድርጅቶች አላማዎቻቸውን እንደገና ለመበየን የተወሰነ ሂደት መጓዝ እንዳለባቸው ይሰማኛል። ምክንያቱም አንዳንዶቹ ለአመታት ሲያልሙትና ሲታገሉለት የነበረውን መብት ሳያስቡት በእጃቸው ገብቶ እየተምነሸነሹበት ይመስለኛል። ይሄ ደግሞ ከዚህ በኋላ ወዴት ነው የምንሄደው ወይም እንዴትስ ነው የምንሄደው የሚለውን ጥያቄ ያስከትላል። ለእኔ ትልቁ ነገር ተዝናንቶ በመቀመጥ የሚያኮራ ስራ ነው ማለት አይደለም። ከዚያ ይልቅ እነዚህ ለውጦች የማይቀለበሱ መሆናቸውን ማረጋገጥና ተቋማዊ ማድረግ ነው። በኢትዮጵያ ከዛሬ አስር ወራት በፊት የሰብአዊ መብቶች አያያዝ እውነታ ከዛሬው የተለየ ነው። አምባሳደር ቦርግስታም እንዳሉት በሚያሳዝን መልኩ የሰብአዊ መብቶች ዛሬም በሀገሪቱ ይጣሳሉ። ሰዎች ይገደላሉ፣ አካላቸው ይጎርላል፣ ከቀያቸው የተፈናቀሉት በሚሊዮኖች ይቆጠራሉ፣ ንብረት ይወድማል። ይህ ግን እንደተደረገና ከሀገሪቱ ከፍተኛ ችግሮች መካከል አንዱ እንደሆነ በይፋ ይነገራል። ዶክተር አብይ አህመድ የዛሬ አስር ወር ግድም የሹመት ንግግራቸውን ሲያደርጉ መንግሥት የሰብአዊ መብቶች መጣሱን በአደባባይ ተናግረው ይቅርታ ሲጠይቁ ከተገኘው ለውጥ አንዱ ይህ መሆኑን አምባሳደሩ ተናግረዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አድማጮች እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በስቱዲዮ ተጠናቋል። በፌስቡክ አት ቪኦኤ አማሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸውት ጽዮን ግርማ ነበርኩኝ። ዝግጅታችንን በቴክኒክ ሲያቀናብርልን የቆየው ሞክቤል ያቢሮ ነበር። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።

bahsa pereh kiera alam baqaal bqalz alam Tõnis Radno , Teie Kääle Ameerikad .